የጃፓን መንግስት ለኢትዮጵያ በድርቅ ለተጎዱና ለሌሎችም ምላሽ የሚሆን የሰላሳ ሚሊዮን ዶላር እርዳታ ዛሬ ይፋ አደረገ። የምግብ እርዳታ የሚያስፈልጋቸውን ዜጎች ፍላጎት ለማሟላት የሚያስፈልገው የገንዘብ መጠን በአስቸኳይ ካልደረሰ አስከፊ ሁኔታ ሊከሰት እንደሚችል የዓለም የምግብ ፕሮግራም አስታውቋል። እስክንድር ፍሬው ዘገባ ልኮልናል። አዲስ አበባ በሚገኘው ኤምባሲያቸው የጃፓንን ድጋፍ ይፋ ያደረጉት በኢትዮጵያ የሀገሪቱ አምባሳደር ካዙሂሮ ሱዙኪ ናቸው። ለኢትዮጵያ የተመደበው ገንዘብም ሀገራቸው በአጠቃላይ ለአፍሪካ ቀንድ የሰጠችው ድጋፍ አካል መሆኑን አምባሳደሩ አስታውቀዋል። ኢትዮጵያ ብቻ ሳትሆን አካባቢው በሙሉ አስቸኳይ ሰብአዊ ድጋፍ ያስፈልገዋል። ጃፓን ለምስራቅ አፍሪካ የምትሰጠው አጠቃላይ የድጋፍ መጠንም አንድ መቶ ሀያ አምስት ሚሊዮን ዶላር ነው። ከዚህ ውስጥ ለኢትዮጵያ የሚሰጠው ሰላሳ ነጥብ አንድ ሚሊዮን ዶላር ይሆናል። ቀሪው ገንዘብ ለሌሎቹ የአካባቢው ሀገሮች ማለትም ለደቡብ ሱዳን፣ ለሱዳንና ለሶማሊያ የተመደበ መሆኑንም አምባሳደሩ አብራርተዋል። ለኢትዮጵያ ከሚሰጠው 30 ሚሊዮን ዶላር ስምንት ነጥብ አራት ሚሊዮን የሚሆነው በቀጥታ ለድርቁ ምላሽ የሚውል ሲሆን፣ ቀሪው ደግሞ አርሶአደሮችን በተለያየ መንገድ ለሚደግፉ ፕሮግራሞች የተያዘ ነው። በሶማሌና ጋምቤላ ክልል ለሚካሄዱ የማህበራዊ መረጋጋት፣ የሰብአዊ ድጋፍና የህዝብን ኑሮ የማሻሻል ፕሮግራሞች የተመደበው አብዛኛውን ይሸፍናል። በኢትዮጵያ በተፈጠረው ድርቅ ምክንያት አስር ነጥብ ሁለት ሚሊዮን ሰዎች ያስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ይታወቃል። ይህንኑ ያስታወሱት የዓለም ምግብ ፕሮግራም የኢትዮጵያ ዳይሬክተር ጆን አይሊስ የሚፈለገው ገንዘብ በጊዜ ካልመጣ ከረሃብ የከፋ ሁኔታ ሊከሰት እንደሚችል አስጠንቅቀዋል። በጣም የሚያስጨንቀኝ ነገር ያጋጠመን የገንዘብ እጥረት አሁን ካለው ከህዝቡ የተጋላጭነት ደረጃ ጋር ተዳምሮ ያለው ገንዘብ ካለቀ እንደ አውሮፓውያን ዘመን አቆጣጠር በ2016 አጋማሽ የሚከተለው ሁኔታ አስከፊ መሆኑ ነው። በኢትዮጵያ የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸውን ዜጎች ፍላጎት ለአንድ ዓመት ለማሟላት አንድ ነጥብ አራት ቢሊዮን ዶላር እንደሚያስፈልግ የሰብአዊ እርዳታ ጥያቄ ሰነዱ ያመለክታል። ወደ ሰባት መቶ ሚሊዮን ዶላር የሚሆነው ገና አለመገኘቱንም የተባበሩት መንግስታት ድርጅት አስታውቋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ